ስክሪኑን በቀጥታ ወደ አምቦ መውሰድ፣ ወደ ትውልድ ቦታው ወደ ሃጫሉ ሁንዴሳ እስክሪኑን እዛ መውሰድ ሲገባቸው ወደ አዲስ አበባ መመለስ አለበት ብሎ ከቡራዩ ጋር እንደገና ወደዚህ እንደመለሱ ከመንገድ ይህም ይሄም ከቤተሰብ ፍላጎት ውጭ እንደሆነ አስክሬኑን በማሰቃየት ካመጡትም በኋላ የፕሮስፔሪቲ ፓርቲ የዚህ ብልጽግና ፓርቲ ዋን ቅርንጫፍ የአዲስ አበባ ቅርንጫፍ እዛ ነው ያደረሱት። የድሮ ኦህዲድ ጽህፈት ቤት የነበረው ማለት ነው። እዛ ሲወስዱ በሚወስዱበት ጊዜ ሌሎች ባለስልጣኖች እዛ አሉ። የኦሮሚያ አመራሮች አሉ። እነሱን ጭምር እንዳፈኑ እዛ እነዚህን አመራሮች ሁሉ እንዳፈኑና ከዛም በሲፈተሹ መሳሪያቸውን ምክንያቱም ግቢ ሲገባ ጥበቃ አለ። የኦሮሚያ ጥበቃ ራሱን ይጠብቃል። እዛ በሚጠብቅበት ጊዜ እነሱን የኦሮሚያ ፖሊሶች ልዩ ፖሊስ ነው እዛ የሚጠብቁ እነሱ መሳሪያውን የሚገባውን ሰው መሳሪያ አምጡና መሳሪያቸውን እዚህ ፍቱ እና ግቡ ሲባሉ አንደኛው ተነስቶ አንድ ፖሊስ ገደለ። እዛው ከባረር ነበር የሚከሰተው ያው ከነጃዋር ጋር የነበረው ግብረ አባር ነው። ይህንን አንዱ የገደለው ማለት ነው። ይህንን አንዱን ፖሊስ ወዲያሆኑ ነው እዛ የገደሉት። ከተገደለም በኋላ የኦሮሚያ ፖሊስ ልዩ ኃይል በጣም በትዕግስት ምንም መልስ ሳይመልሶ መልሶ በሞቶ በሞቶ ፖሊስ ምትክ ሌላም ወደ እርምጃም መውሰድም አልገባም። በትዕግስት አሳልፎ ወደ ውስጥ እንዲገቡ አደረገ። መሳሪያ ሲፈታ አሁን መሳሪያ ስምንት ክላሽ አምስት ሺ ዘጠኝ የመገናኛ ሬዲዮ ሁሉ እንዲፈቱ ተደረገ። ከነጀዋር እና ግብረ አባሮቹ ማለት ነው። ስለዚህ በዚህ ሁኔታ ከባድ ግጭት ይፈጠር ነበረ። የኦሮሚያ ልዩ ኃይል በጣም ከፍተኛ ትዕግስት በአጥር በተሟላበት ሁኔታ ነገሩንም አቀዘቀዘው። ከዛ እዛ የነበሩ አመራሮች ነበሩ። የተለያዩ አመራሮች እዛ ውስጥ እንደነበሩ ና እነሱን ሁሉ እንዳፈኑ እና ከባድ ችግር ሊመጣ እንደነበረ ነው በውስጡ በወቅቱ ሁለቱም ኮሚሽነሮች በኦሮምኛ ና በአማርኛ የገለጹት። ስለዚህ ነገሩ ከባድ ስለሆነ ማንኛውም ሰው በኢትዮጵያ ከህግ በላይ የሆነ ሰው የለም።